ይጠይቃብን ከለገጣፎ ለገዳዲ ከተማ በህገ ወጥ መንገድ ሰርታቸዋል፣ በሚል ቤታቸው የፈረሰባቸው ሰዎች ዛሬም ጎዳና ላይ ወድቀናል፣ ሀብት ንብረታችንም ወድሞ ቀርቷል፣ በሚል ለመጨረሻ ጊዜ ነው ያሉትን አቤቱታ ይዘው ወደ ጠቅላይ ሚኒስትር ጽህፈት ቤት አምርተዋል። ከከተማ አስተዳድሩ እስከ ኦሮሚያ ክልል ፕሬዚዳንት ጽህፈት ቤት አቤት ብንልም ሰሚ አጥተናል ያሉት አቤቱታ አቅራቢዎቹ የበጋውን ሀሩር ስናልፍ የክረምቱ ዝናብ ለበሽታ ዳርጎን ፈተና የበዛበት ህይወት እየኖርን እንገኛለን። ይላሉ ሴቶችና ሕጻናት በአካባቢው ተገኝተውም ሲያለቅሱና መረር ብለው ሲናገሩም ሰምተናል። መለከታቸዋል ባልናቸው መስሪያ ቤቶች በሙሉ ሄደናል። ነገር ግን እንደ ለገጣፎ ለገዳዲ ምንም አይነት ቅርታ ሰሚም ሆነ የእኛን ጉዳይ የሚመለከትልን አካል እስካሁን ድረስ አላገኘንም። ሽማልስ ጋም ሄደናል። ያለድንበት የለም። ጠቅላይ ሚኒስትር ጋም ሄው ስንት ጊዜ መጠናል። ምንም መብት እስካሁን ያገኘ ነው የለም። ዜጋ አይደለንም የኢትዮጵያ ዜጋ አይደለንም። እኛ ከአምስት ከስድስት ጊዜ በላይ መጥቻለሁ። ከጠቅላይ ሚኒስትሩ ቢሮ ግን ምንም መልስ ያገኘ ነው የለም። አሁንም ዛሬም ሶስት ሰው ሁለት ሰው ይግባ ነው የሚል ግን ምንም መልስ የለንም። መብት የተለለን ምን ሁላ ሰው መጦስ ምን ያደርጋል? እኛ አሁን በኢትዮጵያ አምላክ ነው የምንለምን፣ ወደ ቦታችን ይመልሰን። እሱን ነው የምንፈልገው። እኛ መጪው ክረምት ነው ጨለማ ነው። ስለዚህ እኛ ጨንቆናል፣ የት እንሂድ? እነዚህ የትናንት ባለቤት ባለግቢ፣ የዛሬ ቤት አልባ የቤተ ክርስቲያን ተጠላዮች ለዓመታት ይመሩት በነበረው ሕይወት ልጅ ወልደው አሳድገው በደስታ ይኖሩበት የነበረው ሕይወታቸው ምስቅልቅል ማለቱን፣ ልጆቻቸውም ትምህርት ማቋረጣቸውን፣ ነፍሰ ጡሮች ለችጋር መጋለጣቸውን፣ የአገር አልባ ስሜትና የመብታቸው ተቆርቋሪ አካል ማጣታቸውን በተለይም ልጆቻቸውን ከጀርባቸው ላይ ያዘሉ እናቶች፣ እርጅና የተጫናቸው ሴቶች በምሬት ሲናገሩ በአካባቢው ተገኝተን አድምጠናል። ያላረከብን አላቃችሁ የመንግስት አካል እንድትረዱን እንፈልጋለን። በህይወታችን ነገ ዛሬ ሳይል ይረከበን፣ በቃ በህይወት ይድረስልን። እኛ በእግዚአብሔር ስም የምንማጸነው ይሄን ነው። አቅም ምንም ምንም ተስፋም የለንም፣ ሞተናል። በቃ አፈር ያልብሰን ይምጣና ይቅበረን። መሄጃም የለን፣ ዘመድ የለንም። በቃ አገራችን ላይ ያለ ነው ዜጋ ነን። እባክ በቃ ስማን፣ ለአንዴና ለመጨረሻ ጊዜ በህይወታችን መተታረከበን። እኔ ለራሴ በጣም ምን ኔ ንጃ ከበለኝ ራሱ ሻሻል አንዱ አምስት ብር አንዱ አስር ብር ሰጥ ነው። እንዴት እኛ ልጅ ብናስተዳድረው እንዳንሰራ ሰራ እንደዚ ተቀምጠ ቀን ስራ እኮ በዘመር ነው የምንሰራው በአሁኑ ሰዓት ማለት ነው። እሺ ስራ ከየት አጥተህ እናስተዳድር እኒ ልጆች ከማለዳው ሁለት ሰዓት ገደማ ጀምሮ በጠቅላይ ሚኒስትር ጽሕፈት ቤት የተሰበሰቡት እነዚህ ከለገጣፎ ቤታቸው የፈረሰባቸው ኢትዮጵያውያን ከቤተ መንግስቱ ጥበቃዎች ጀምሮ እስከ ውስጥ ድረስ በመልካም ሁኔታ እንደተስተናገዱ ለዲደብሊዩ ተናግረዋል። ስድስት ተወካዮች ተመርጠው ከገቡ በኋላ ግን ሶስቱ ተቀንሰው ሶስቱ የቅሬታ ሰሚ አካል እንዳገኙና ልፋታቸው ግን መና መቅረቱን አብራርተዋል። ሰውየው መልስ የሰጠን ጉሩሜ ይባላል። የሰጠን መልስ ያው ይህን ነው። ክልል መንግስቱ የምንፈታላችሁ እንጂ እኛ መፍታት አንችልም። እስካሁን የመጣልን ነገር የለም ነው ያለን። አስገቡን ገባን ገብተን ግን መልስ የተሰጠና እንዲህ ያለን ጠቅላይ ሚኒስትሩ ይህን ነገር ሊተገብርላችሁ ምንም አይችልም። የክልሉ መንግስት ነው ይህንን የሚመለከተው። ውታችሁን ችግራችሁን ለሰብአዊ መብት ተናገሩ እንጂ ከዚህ ምንም የምታገኙት የለም ተብለ። ዲ ደብልዩ ከዚህ በፊት በጉዳዩ ላይ በሰራቸው ዘገባዎች እንዳመለከተው አብዛኞቹ ቤታቸው የፈረሰባቸው ሰዎች በቤተ ክርስቲያን ውስጥ ተጠልለው የሚገኙ ናቸው። ለዶች ቬሌ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ